የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ በመጪው ዓመት እስከ አንድ መቶ የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል ሲል የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት ተቃውሞ ያዘለ መግለጫ አውጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ኢትዮጵያ በግዛቷ በገነባችው የሕዳሴ ግድብ አመላ አሞላል ዙሪያ የቀጠለው አለመግባባትም እስከ አሁን መላ አላገኘም። የአሜሪካ ድምፅ ዘጋቢ ኤድዋርድ ይራኔን ከካይሮ ያጠናቀረውን ዘገባና የኢትዮጵያን ምላሽ ያካተተውን ዘገባ ስመኝሽ የቆየ Talk የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ አህመድ ሀፌዝ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት በሀገሪቱ በሚገኙ የውሃ አካላት ላይ አንድ መቶ ትናንሽና መካከለኛ መጠን ያላቸውን ግድቦችን ለመገንባት ያላቸውን እቅድ መናገራቸውን ነቅፈው ያወጡትን ቁጣ ያዘል መግለጫ አንድ የግብጽ መገናኛ ብዙሀን አስተላልፏል። ሀፌዝ በመግለጫቸው ይህ እቅድ ግብጽና ሱዳንን ባስቆጣው የህዳሴ ግድብ አሞላል ዙሪያ ባለው ግጭት የኢትዮጵያን ቀን ያልሆና መለካከት ያሳያል ካሉ በኋላ ኢትዮጵያ እንደዚህ አይነት እቅድ ሲኖራት ጎረቤቶቿ ላይ ጉዳት ከማድረሷ በፊት ልትማከር ይገባል ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲን በጉዳዩ ላይ በስልክ ለማናገር ያደረግኩት ሙከራ ለጊዜው ባይሳካም ባካሄዱት ሳምንታዊ ጋዜጣዊ መግለጫ ስለ ጉዳዩ ተጠይቀው ኢትዮጵያ የዓለም አቀፍ ሕጎችን እስካከበረች ድረስ፣ በተለይም ድንበር ተሻጋሪ ወንዞችን አጠቃቀም ሕግ እስካከበረች ድረስ የትኛውንም ሀብት የመጠቀም መብቷ እንደተጠበቀ ነው ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ፋና በዘገባው አምባሳደር ዲና የጠቅላይ ሚኒስትሩ ንግግር አንዲት የተፈጥሮ ሀብቷን በራሷ መጠቀም ከምትችል ሉዓላዊት ሀገር የሚጠበቅ ሀሳብ ነው ማለታቸውንም ጨምሮ ጠቅሷል። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ባለፈው ሳምንት ጅቡቲን በጎበኙበት ወቅት በሰጡት ጋዜጣዊ መግለጫ የግድቡን ሙሌት አስመልክቶ ከኢትዮጵያ ጋር ከገቡበት አለመግባባት ለመውጣት በድርድር ዲፕሎማሲያዊ መፍትሄ ላይ የመድረስ ተስፋ እንዳላቸው استعرضت كذلك المستجدات الخاصه بقضيه سد النهضه የህዳሴ ግድብ ሁኔታ የአጠቃላይ ቀጠናውን ጥቅም የሚነካ ነው። እናም በአሞላሉና አፈጻጸሙ ላይ ተገቢና ሚዛናዊ ስምምነት ላይ በአስቸኳይ መድረስ አለብን። የሌሎችን ሀገራት ጥቅምና መብት ሳያስጠብቅ የራሱን እቅድ ለማስፈጸም የሚሞክር ማንኛውንም አካል ግብጽ ትቃወማለች። በግብጽ የፖለቲካ ሶሲዮሎጂ ባለሙያ የሆኑት ሰኢድ ሳዴክ ለአሜሪካ ድምጽ ሲያስረዱ፣ ኢትዮጵያ በሐምሌ ወር ሁለተኛውን ዙር የህዳሴ ግድብ ሙሌት የማካሄዷ ጉዳይ የግብጽን ህዝብ አስቆጥቷል ይላሉ። የህዝብ አስተያየት ቁጣ የተሞላበት ነው እና ሁሌም የግብጽን ህዝብና መንግስት በመተንኮ ስለሚናገሩ የኢትዮጵያ ፖለቲከኞችና ሚዲያ ትንኮሳ መንግስት ምላሽ እንዲሰጥ እየገፋፉት ነው። ሳዴክ በተለይ ከግብጽ ውጭ የሚገኙ የግብጽ ተቃዋሚ ኃይሎች መንግስት ግጭቱን በአግባቡ እያስተናገደ አይደለም በማለት የተቃውሞ ሰልፍ እየጠሩ መሆኑንም ተናግረዋል። አክለውም የግብጽ ባለስልጣናት በተለይ እንደ አውሮፓ ህብረት፣ ዩናይትድ ስቴትስ እና የአፍሪካ ህብረት ያሉ ሀያላን አደራዳሪዎች ተጽዕኗቸውን ተጠቅመው ለምን ዲፕሎማሲያዊ መፍትሄ ለማምጣት ፈቃደኛ እንዳልሆኑ ግራ መጋባታቸውን ያስረዳሉ። የአሜሪካ ድምጽ ያናገራቸው በዩናይትድ ስቴትስ ዋሽንግተን ክፍለ ግዛት በሚገኘው ብሔራዊ መከላከያ ዩኒቨርሲቲ መምህር የሆኑት ፓውል ሱሊቫን በበኩላቸው ኢትዮጵያ የህዳሴ ግድቡን መገንባቷ በራሱ ቁጣ የሚያጭር ሆኖ ሳለ አንድ መቶ ግድቦችን እገነባለሁ ማለቷ የበለጠ ጸቡን የሚያጋግል መሆኑን ተናግረዋል። ለዚህ ግብጽ ምላሽ መስጠቷ አይቀርም የሚሉት ሱሊቫን ኢትዮጵያ ሰላም የምትፈልግ ከሆነ እያደረገች ያለችው ግን ተቃራኒውን ነው ሲሉ ያስረዳሉ። ወደ ጦርነት ከተገባ ሁሉም ወገን ከፍተኛ ኪሳራ ይደርስበታል የሚሉት ሱሊቫን ምክንያታዊ ወደ ሆነ ስምምነት መድረስ ባይቻል እንኳን አሁን ባለው ሁኔታ ነገሮች ወደ ተቃራኒ አቅጣጫ እየሄዱ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የግብፅና የሱዳን ወታደሮች በጋራ የጀመሩትን ስድስት ቀን የፈጀ የመሬት የአየርና የባህር የጦር ልምምድ በዚህ ሳምንት ማጠናቀቃቸውን አሶሴትድ ፕሬስ ዘግቧል። ይህ ልምምድ ሁለቱ ጎረቤት ሀገሮች የጸጥታ ጉዳዮች ላይ ያላቸውን ትስስር ማጠናከራቸውንና ከኢትዮጵያ ጋር ያለው ውጥረት እየተባባሰ ባለበት ሁኔታ ኃይል እንደሚያሳይ ዘገባው ጨምሮ ገልጿል። የጋራ የጦር ልምምዱ ሰኞ እለት ካርቱም አጠገብ በሚገኝ የጦር ሰፈር ሲጠናቀቅም የሁለቱ ሀገራት ልዩ አማካሪ የሆኑት የሱዳኑ መሐመድ ኦትማን አልሁሴን እና የግብጽ አቻቸው ሌተናል ጀነራል መሐመድ ፋሪድ መገኘታቸውን የኤፒ ዘገባ ያመለክታል። አድማጮች ጉዳዩን አስመልክቶ ከኢትዮጵያ ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው ባይሳካም ምላሻቸውን እንዳገኘን ይዘን እንመለሳለን። በኤድዋርድ ዬራኒያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ